SBS Radio። ከSBS Radio ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። የኢትዮጵያ ሕዝብ ተወካዮች ምክር ቤት በኮቪድ-19 ወረርሽኝ ሳቢያ ስድስተኛውን ጠቅላላ ሀገራዊ ምርጫ ለማካሄድ ስለሚያውከኝ የህገ መንግስቱ አንቀጽ 54 1 58 3 እና 93 መርሆችን ያጣቀሰ ህገ መንግሥታዊ ትርጉም ይሰጠኝ ሲል ሚያዚያ 28 2012 የህገ መንግሥት ጉዳዮች አጣሪ ጉባኤን ጠይቋል። መጠይቆቹም ሁለት አበይት ጉዳዮች ላይ ያተኮሩ ነበሩ። የመጀመሪያው ጥያቄ የምርጫው መስተጓጎል አሁን አገሪቱን በመምራት የሚገኙት የመንግሥት አካላት የሥልጣን ዘመን ላይ የሚያሳድረው ተጽዕኖ ምን ይሆናል የሚል ሲሆን፣ ሁለተኛው የኮቪድ-19 ወረርሽኝ የህዝብ ጤና ስጋት መሆን ካቆመበት ጊዜ ጀምሮ ምርጫው መከናወን ያለበት በምን ያህል ጊዜ ውስጥ ነው የሚል ነው። የህገ መንግስት አጣሪ ጉባኤውም የቀረቡለትን የህገ መንግስት ትርጉም ጥያቄዎች ላይ መክሮ ግንቦት 19 2012 የውሳኔ ሐሳቡን ለህዝብ ተወካዮች ምክር ቤት ልኳል። ይህንኑ ሂደት መነሾ በማድረግ በአዲስ አበባ ዩኒቨርሲቲ የህግ መምህር ከሆኑት ዶክተር ወንደሰን ደምሴ ጋር ተናግረናል ቀዳሚ ጥያቄያችን የህዝብ ተወካዮች ምክር ቤት የኮቪድ-19 ወረርሽኝ መስፋፋትን ምክንያት አድርጎ የህገ መንግስት ትርጓሜ ከፌዴሬሽን ምክር ቤቱ የመጠየቁ አግባብነት እንደምን ነው ሌላ መንገድስ ነበር ወይ የሚል ነው ዶክተር ወንደሰን ምላሻቸውን ቸረውናል አመሰግናለሁ አቶ ካሳ የህገ መንግስት ትርጉም ያስፈልገዋል ተብሎ ወደ ፌዴሬሽን ምክር ቤት መላኩ አንዳንድ ጥያቄዎች ያስነሳል። እነዚህ ምንድን ናቸው? አንደኛ መንግስት በመጀመሪያ ህገ መንግስት ከመተርጎም ባሻገር ሶስት የተለያዩ ህገ መንግስታዊ አማራጮች እንዳሉት ጠቅሷል። ህገ መንግስት ማሻሻል፣ ፓርላማውን መበተን እና የአስቸኳይ ጊዜ በማወጅ በዚህ መልክ በስልጣን ላይ ሊቆይ እንደሚችል በተለይ አስፈጻሚ አካል በስልጣን ሊቀጥል እንደሚችል እነዚህ ሶስት የተለያዩ አማራጮች እንዳሉት ይጠቅሳል። ይሄን ካለ በኋላ ለሀገሪቱ ዲሞክራሲ መዳበር፣ የህግ ስርዓት መዳበር ይጠቅም ዘንድ ይሄንን ስልጣን ከምጠቀምበት ይልቅ ህገ መንግስት እንዲተረጎምልኝ በሚል ወደ ህገ መንግስት ተርጓሚ አካል ልኮታል። ስለዚህ አንዱ የሚነሳ ጥያቄ ይሄ አማራጭ ካለው እንደዚህ ያለ አላስፈላጊ የሆነ ከፍተኛ የሆነ የተለያየ አስተሳሰብ እና ንትርክ ወደሚያስነሳ አላስፈላጊ መንገድ ከመሄድ ይልቅ ህገ መንግስት የሚሰጠው ስልጣን ካለ በዛው ስልጣን ቢጠቀም ኑሮ የተሻለ ነበረ። እንደተጠቀሰው መንግስት ለራሱ የተሻለ ተቀባይነት ሌጂቲሜሲ ለማግኘት ሲል በራሱ ስልጣኑን ከሚያራዝም ይልቅ በፌዴሬሽን ምክር ቤት በኩል ማራዘሙ የአንድ የፖለቲካ ጠቀሜታ አይቶት ሊሆን ይችላል። ይሁንና ያንን አላማ የታሳካ አልመሰለኝም። አሁን እንደማየው የበለጠ ከፍተኛ የሆነ ተቃውሞ ከተለያየ አቅጣጫ ሲነሳ ነው የምናየው እና አንዱ ይሄ ነው። አማራጮች ባሉበት ሁኔታ ህገ መንግስት ሳይተረጎም በሌላ መንገድ መፍትሄ ሊሰጥ እየቻለ ወደ ህገ መንግስት ትርጉም ላይሄድ ይችል ነበረ። አንድ የሚነሳ ጥያቄ ነው። ሌላኛው የህገ መንግስት አጣሪ ጉባኤውም ጉዳዩ ላይ አንስቶታል፣ ለማየት ጉዳዩን ስልጣን አለው ወይ ይህንም እንደዚህ መሰል ጉዳዮችን ለማየት ክርክር በሌለበት የተለያዩ ተከራካሪ ወገኖች በሌሉበት ሁኔታ ህገ መንግስት ትርጉም ተብሎ ወደ ፌዴሬሽን ምክር ቤት ሊላክ ይችላል ወይ የሚለው እንደዚሁ በሁለት መንገድ ሊነሳ ይችላል። አንዱ በተለያየ ጽሑፍ ላይ ሲነሳ የነበረው የህገ መንግስቱ የእንግሊዝኛ ትርጉም ኮንስቲትዩሽናል ዲስፒዩት ስለሚል የግድ ተከራካሪ ወገኖች ያስፈልጋሉ። አብስትራክት ሪቪው የሚባለው ሳይሆን ኮንክሪት የሆነ ኬዝ ኖሮ በዛ መሰረት ክርክር ሲኖር ያም ወደ ህገ መንግስት መተርጎም ሲያመራ ነው እንጂ እንዲሁ ዝም ብሎ ሊላክ አይገባም የሚል ነው። ግን የህገ መንግስት አጣሪ ጉባኤ ይህን በተመለከተ የአማርኛና የእንግሊዝኛው ትርጉም የተለያየ መሆኑን፣ የእንግሊዝኛው ላይ ኮንስቲቲዩሽናል ዲስፒዩት ይበል እንጂ አማርኛው ላይ ግን ማንኛውም ህገ መንግስታዊ ጉዳዮችን ያያል ስለሚል በህገ መንግስቱ የመጨረሻው በተደነገገው ድንጋጌ መሰረት ደግሞ ሁለቱ በማይስማሙበት ጊዜ የአማርኛው ቅጅ የበላይነት ስለሚኖረው ኮንስቲቱሽናል ዲስፒዩት ከሚል ይልቅ የህገ መንግስታዊ ጉዳዮች ያያል በሚለው መሰረት የህገ መንግስቱን ላየው ይችላለሁ ብሎ ወስዶታል። በመጨረሻ ጥያቄው ሳይመለስ የቀረው ግን የህገ መንግስት ተርጓሚ አካሉን ማቋቋሚያ አዋጁ ለአንቀጽ ሶስት ንዑስ ቁጥር ሁለት ታመር ምንድን ነው የሚለው ይሄ የህገ መንግስት ተርጓሚ አካል ጉዳዩን ሊመለከት የሚችለው ከህገ መንግስቱ ጋር የሚቃረን ህግ አለ ተብሎ ሲጠቀስ፣ ልማዳዊ አሰራር አለ ተብሎ ሲጠቀስ እና የመንግስት ውሳኔ እነዚህ ሶስት ሁኔታዎች በሚኖሩበት ሰዓት ነው ይላል እንጂ፣ ከዚህ ውጭ የህገ መንግስት ትርጉም የሚባል ጥያቄ ሊነሳ እንደማይችል ይህ አዋጅ ያመለክታል። እና ይሄ የተሟላ አይመስለኝም። በእኔ በኩል ጥያቄው ላይ እንደገለጹ የህዝብ ተወካዮች ምክር ቤት ያደረገው እነዚህ ሶስት የህገ መንግስት ድንጋጌዎች እንዴት ይተረጎማሉ ከኮቪድ አስራ ዘጠኝ አንጻር እንዴት ስራ ላይ እናውላቸው የሚል ነው እንጂ የህግ ከህገ መንግስት ጋር ይጋጫል፣ የመንግስት ውሳኔ ከህገ መንግስት ጋር ይጋጫል፣ ወይም ልማናዊ አሰራር ከህገ መንግስት ጋር ይጋጫል የሚል ጥያቄ እስካላነሳ ድረስ የተጠቀሰውም አንቀጽ አንቀጽ ሶስት ነው ቁጥር ሁለት ሀመር የዚህ የህገ መንግስት አጣሪ ኮሚሽን ኮሚቴ ካውንስል ማለት ነው ጉባኤው ማቋቋሚያ አዋጅ ይሄ አንቀጽ ስለተጠቀሰ ይሄ አንቀጽ በእኔ በኩል የተላከውን ጥያቄ ውድቅ ማድረጊያ አንቀጽ ነው እንጂ የተላከውን ጥያቄ ጉባኤው ተቀብሎ ሊያስተናግድበት የሚገባ አንቀጽ አልነበረም። ከዛ አንጻር ልናየው እንችላለን። በዚህ በሶስት መልክ ማለት ነው፣ አቶ ካሳ። ይህንኑ ሂደት አልፎ በእርግጥ የህገ መንግስት ጉዳዮች አጣሪ ጉባኤ ውሳኔ ሰጥቷል። በሰፈረው ውሳኔ ላይም የኮቪድ 19 ስርጭትን ለመከላከል ለመቋጠር እና የሚያስከትለውን ጉዳት ለመቀነስ የወጣው የአስቸኳይ ጊዜ አዋጅ ቁጥር ሶስት ሁለት ሺህ ሶስት ህዝባር ሁለት ሺህ አስራ ሁለት እንዲታወጅ ምክንያት የሆነው ወረርሽኝ ዓለም አቀፍና አህጉር አቀፍ የጤና ድርጅቶች የሚያወጡትን መረጃ መሰረት በማድረግ የፌዴሬል ጤና ሚኒስቴር እንዲሁም የህብረተሰብ ጤና ኢንስቲትዩትና የሳይንሱ ማህበረሰብ አካላት ወረርሽኙ የህዝብ ጤና ስጋት አለመሆኑን ካረጋገጡበትና ይህም በህዝብ የተወካዮች ምክር ቤት ከጸደቀበት ቀን ጀምሮ ከዘጠኝ ወር እስከ አንድ ዓመት ባለው ጊዜ ውስጥ ምርጫው እንዲካሄድ በማለት በኤፌድሪ ህገ መንግስት አንቀጽ ሰማንያ አራት አንድ መሰረት የፌዴሬሽን ምክር ቤት የመጨረሻ ውሳኔ እንዲሰጥበት የውሳኔ ሀሳብ አቅርቧል ይላል። ይህንንስ የአጣሪ ጉባኤውን ውሳኔ በምን መልኩ ተመልክተውታል? ወረርሽኙ በሚያበቃበት ጊዜ እና ስጋት አይሆንም ከተባለ በኋላ ነው። ፈጀውን ጊዜ አይታወቅም፣ ወረርሽኙ ለምን ያህል ጊዜ እንደሚቀጥል ይሄ በተመለከተ እንግዲህ መነሻ ዋናው ነገር የምርጫ ጊዜው መገፋቱ አሳማኝ ከሆነ የምርጫ ጊዜው በመገፋቱ ምክንያት አሁን ስልጣን ላይ ያሉት የመንግስት አካላት ስልጣን ላይ መቆየታቸው አሳማኝ ከሆነ ከዚያ በኋላ መቼ ነው ምርጫው ታዲያ የሚደረገው የሚለው በተመለከተ እኔ የጉባኤው አካሄድ ችግር ያለበት አይመስለኝም። ለምንድን ነው እንደዚህ የምለው? ምክንያቱ የሆነው ነገር ሲቀር ነው ነው ለዚህ ምክንያት የሆነው ይሄ ወረርሽኝ ነው። ይሄ ወረርሽኝ ለጤና አደጋ መሆኑ ሲቀር ህገ መንግስቱ ምርጫውን የሚመለከቱ ህገ መንግስት አንቀጾች ስራ ላይ መዋል ይጀምራሉ። በመሆኑ በአምስት አመት የሚለው በምርጭ በዚሁ በወረርሽኙ ምክንያት ነው እንጂ የዘገየው መሆን ያለበት ስለሆነ ከቆመ በኋላ ከዘጠኝ ወር እስከ አስራ ሁለት ወር ባለው ጊዜ የሚለው እዛ ላይ አተታውንም አይቸዋል። የምርጫ ቦርድ በተለይ የሰጠውን ሀሳብ በማየት ነው ከአስር ወር እስከ አስራ ሶስት ወር ይፈጅብኛል ብሎ አስቀምጧል። ያንን አጣቅሶ ከዘጠኝ እስከ አስራ ሁለት ወር ድረስ ማለቱ ያነሰ ጊዜ ያስፈልጋል፣ የጨመረ ጊዜ ያስፈልጋል ብሎ ለመናገር የሚያስችል አይደለም። አንድ ህገ መንግስቱ ላይ ምንድን ነው በአስቸኳይ ጊዜ ፓርላማ ቢበተን በስድስት ወር ውስጥ ምርጫ ይደረግ የሚል ድንጋጌ ስላለ ያ ታሳቢ ሊደረግ ይገባል የሚል የተለያዩ የህገ መንግስት ባለሙያዎች ለጉባኤው አስተያየት ሲሰጡ ነበረ። ይሁንና አሁን ጉባኤው የጠቀሰው ምንድን ነው? ያ ታሳቢ የሚያደርገው በደህና በማን በኖርማል ሁኔታ ያለ ሁኔታን ነው። አገሪቱ በኖርማል ሁኔታ እንዳለች ፓርላማው ቢበተን በስድስት ወር ውስጥ ምርጫ ይደረግ ይላል እንጂ እንዲህ በአስቸኳይ ጊዜ አዋጅ እንዲህ አይነት ወረርሽኝ እንዲህ አይነት ችግር በነበረበት ሰዓት ከዚያ ወረርሽኝ ቶጥ አይቻገር ልክ በኖርማል ጊዜ በሚደረግ አይነት ምርጫ በስድስት ወር ውስጥ ይሁን ብሎ ለማለት የሚያስችል አደለም። በዚያ ምክንያት ይሄንኛውን ነገር ትቼ ይሄ በዚህ መንገድ ነው የምተረጉመው። ያለበት አካሄድ እኔ የተለየ ችግር አይታየኝ። ይሄኛው ቁጥር አንሷል ወይም ረዝሟል አለል አችልም። የሚወስኑትም ደግሞ የጤና ባለሙያዎች ናቸው የሚለውም ችግር ያለበት አይመስለኝም በእኔ በኩል። ሰሞኑን በቬንኑ በተመለከተ የጠሪ ጉባኤውን ውሳኔ አስመልክቶ አንድ መጣጠፍ አቅርበዋል፣ ህትምትም በቅቷል። በዛ ላይ እንደኔ ያሉትንም እንኳን ውሳኔውን ትክክለኛነት በማይደግፉት ወይም ክል አይደለም ብለው በሚሉ ሰዎች ዘንድ እንኳን ይህ ውሳኔ ላይ ከተደረሰ በኋላ መቀበልና ህገ መንግስቱን ማክበር ተገቢ ይሆናል ይችላል የሚል አታይ ጽፈዋል። ምክንያቱም ለህገ መንግስቱ ተገዢ ወይም ታዛዥ መሆን ግድ ይላል በሚል አጣቅሰው ብርቱ የመከራከሪያ ሀሳብ አቅርበዋል። ያንንም በሌሎች ምሳሌዎች አስደግፈው ውሳኔው ላይ ተቃርኖ ያቀረቡ ኢትዮጵያ ውስጥ በሁሉም ክልሎች ባይሆን በአንድ ክልል በትግራይ ክልል ውስጥ ይህንን አንቀበለም በህገ መንግስቱ ላይ የተቀመጠውን የምርጫ ጊዜ ሲያበቃው በራሳችን ምርጫ እናካሄዳለን የሚል ሀሳቦችን እያንሸራሸሩ ነው። ይህንንስ በምን መልኩ ይገልጡታል? ህገ መንግስቱን ማክበር ሲባል ምን ማለት ነው? ይህ ውሳኔስ ሊጸና የሚችለው በመላው ኢትዮጵያ እንደምን ነው? መጀመሪያ ምናልባት እዚህ ውሳኔው ላይ የማልደግፈው ነጥብ እያለ፣ ግን ለውሳኔው ተገዥ መሆን ተገቢ ነው ያልኩባቸውን ምክንያቶች ላይ አስቀ ምናልባት በእኔ አስተያየት ችግር አለበት ብዬ የማስበው ውሳኔው ላይ አንደኛ የምርጫ መራዘሙ በተወካዮች ምክር ቤት የተወሰነ ሁኖን ያለ የምርጫ መራዘሙ በተመለከተ በብዛት ጀስቲፋይ ለማድረግ ትክክለኛ መሆኑን ለማሳየት ረዘም ያለ ጊዜ ወስዷል፣ ቦታም ሰጥቶታል። አጣሪ ጉባኤው በዋናነት ግን ጭብጥ ሆኖ የተላከለት ባለሙያዎቹም ምስክርነታቸውን በሚሰጡ ሰዓት የተለያየ ሀሳብ ተንጸባርቆበት የነበረው ይህ ምርጫ በሚራዘምበት ወቅት አሁን ስልጣን ላይ ያለው መንግስት የስልጣን ጊዜ ሲያበቃ ቀጣይ ምርጫ እስኪደረግ ድረስ ባለው ጊዜ ሀገሪቱን ማን ይምራ የሚለው ጥያቄ ነው የተነሳው እና ለእሱ በቂ የሆነ ምክንያት አላስቀመጠም። አጣሪ ጉባኤው ያለው ምንድነው? በስልጣን ላይ ያለው መንግስት ይቀጥል ነው። ስልጣን ላይ ያለው መንግስት ይቀጥል ያለበት ምክንያት ምንድን ነው? ምርጫ ብቻ ነው። በምርጫ ብቻ ስለሆነ መንግስት ይተካው። ምርጫ አልተደረገም። ምርጫ ተገፋ ማለት በዚያው መጠን ስልጣን ላይ ያለው መንግስት በስልጣን ይቀጥል ማለት ነው የሚል በጣም ፑር የሆነ ኢንፍረንስ ተጠቅመዋል። ሁለቱ የተገናኙ አይደሉም። የስልጣኑ ልክ ነው እንደተባለው፣ አከራካሪም አይደለም የምርጫ ጊዜ መራዘሙ። በአብዛኛዎቹ እንደተባለው ከትግራይ ክልሎች በአብዛኛው የምርጫው መራዘም ላይ ችግር የለም። ምርጫ እንዳልኩት ጥያቄ ያለው ማን ሀገሪቱን ይምራ፣ ፓወር ቫኪዩም አይፈጠር፣ አዎ፣ ማን የሙላው ሚል ላይ ነው እና ለእሱ የሰጠው አመክንዮ እውነት ለመናገር ደከም ያለ ነው። በሂሪንግ ወቅት ደግሞ የተለያየ ሀሳብም ተነስተዋል። ለምሳሌ በተቃዋሚዎቹ የሚነሳው የሽግግር መንግስት፣ ባለአደራ መንግስት የሚባለው መንግስት ራሱ ፕሮፖዝ የሚያደርገው አሁን በስልጣን ላይ ያለው መንግስት ይቀጥል የሚሉት እነዚህ ሁሉ ህገ መንግስቱ በግልጽ እውቅና አይሰጣቸውም፣ በግልጽ አይነፍጋቸውም። ስለዚህ አማራጮች ናቸው እኒህ ሁሉም ሌሎችም አማራጮች ህገ መንግስቱ ይፈቅዳል በሚል ህገ መንግስት ባለሙያዎቹ በግልጽ አስቀምጠዋል። ይሄ ባለበት ሁኔታ ለምን ይሄኛውን መርጦ ከሌሎቹ አማራጮች ይልቅ ይሄኛውን መርጦ ለምን እንደወሰነና በስልጣን ላይ ያለው መንግስት ስልጣን ላይ ይቀጥል ያለበት ምክንያት በግልጽ አልተቀመጠም። ለምን ሌሎቹ ተገቢ እንዳልሆኑ ተገቢ የሆነ ይሄኛው አማራጭ መሆኑን በሚያሳይ ሁኔታ ስላላስቀመጠ አንድ ችግር ያለበት ነው ብዬ ያሰብኩት እሱ ነው። ሁለተኛ፣ የክልል መንግስታት ስልጣን ምን ይሆናል የሚለው አልተጠየቀም። የተጠቀሱት የህገ መንግስት አንቀጾች የፌዴራል መንግስት አንቀጾች ናቸው አንቀጽ ሀምሳ አራት ሀምሳ ስምንት እና ዘጠና ሶስት እነዚህ ድንጋጌዎች ስለ ክልል መንግስት የሚሉት ነገር የለም አጣሪ ጉባኤው ግን በመጨረሻ ውሳኔ በክልል መንግስታት ላይ ይጸናል እነሱም ስልጣናቸው ይቀጥላል ምርጫም በእነሱ ይራዘማል የሚለውም አሁንም ቢሆን ምናልባት ያልተጠየቀውን በመመለሱ ምክንያት ችግር ያለበት መስሎ ይታየኛል። በተለይ ስልጣን በማራዘም ማለት ነው ምርጫ ይራዘም ቢለውም በተመለከተ ትክክል ነው። ይሄ በአንቀጽ ሀምሳ አስራ አምስት በህገ መንግስቱ አንቀጽ ሀምሳ አስራ አምስት ላይ ምርጫን የማውጣት ፖለቲካ ፓርቲዎች እና ምርጫ የሚመለከቱ ህጎችን የማውጣት ስልጣን የፌዴራል መንግስቱ ነው። ይህንን የማስተዳደሩ ስልጣን ደግሞ በአንቀጽ መቶ ሁለት ላይ እንደተመለከተው የብሔራዊ ምርጫ ቦርድ ነው። ከዚህ አንጻር ይሄ ስልጣን የፌዴራል መንግስት መሆኑ እና ከዛም ደግሞ የምርጫ ቦርድ መሆኑ በእኔ በኩል ግልጽ መስሎ ይታየኛል። ከዚህ አንጻር የምርጫው መራዘም ሁሉም በፌዴራል ብቻ በሳይሆን በሁሉም ክልሎች ላይ ተፈጻሚ ሊሆን ይገባዋል። ግን ስልጣን በተመለከተ ቅድም ባልኩት ምክንያት በየክልሉ የተለያየ ህገ መንግስት ድንጋጌዎች ስላሉ እና እነዚ ህገ መንግስት ድንጋጌዎች ደግሞ የሚተረጎሙት በክልሉ ባሉ ህገ መንግስት ተርጓሚ አካላት ስለሆነ ያንን በተመለከተ ለምሳሌ የትግራይ መንግስት ምርጫ አደርጋለሁ የሚለው ትክክል ነው ብዬ አላስብም። ሆኖም ግን ስልጣኑን በተመለከተ ከሌላ ፓርቲ ጋር እጋራለሁ ወይም ደግሞ የባለአደራ መንግስት በክልል ደረጃ አቋቁማለሁ ቢል እነዚህ አማራጮች የተፈቀዱ ናቸው። የህገ መንግስት ባለሙያዎችም አብራርተዋል፣ እኔም የምስማማበት ነው። ምርጫውን ግን ማድረግ አይቻልም ይገባኛል። ይሄ ሁሉ ካልኩ በኋላ በዚህና በሌሎች ምክንያቶች የህገ መንግስት አጣሪ ጉባኤው የሰጠውን ውሳኔ የማይስማማ ቢኖር እንኳ ያ የግል ሀሳብ የግል ኦፒኒየን ሆኖ ነው የሚለው። ይሄ እኔ የምለው የራሱ ኦፒኒየን ነው። የትግራይ መንግስት የሚለው ወይም ደግሞ የትግራይ ግዥ ፓርቲ የሚለው የራሱ የፓርቲ ሀሳብ ነው። ህገ መንግስቱ ግን በመንግስት ደረጃ ህገ መንግስት እውቅና የሰጠውና ህገ መንግስት ይተረጉማል ትርጉሙም ገዥ ነው፣ አስገዳጅ ነው የተባለው የፌዴሬሽን ምክር ቤት ነው። ብንስማማበትም ባንስማማበትም በፌዴሬሽን ምክር ቤት የተሰጠውን ውሳኔ ህገ መንግስቱን የሚያከብር አካል ሁሉ ይህንን ውሳኔ ማክበር አለበት ብዬ ነው የምገምተው። ስህተት ሊኖር ይችላል። ይሄ ስህተት ግን የሚታረመው ወደፊት እንደዚህ በመነጋገር ስህተቱን በማውጣት ችግሩን በመለየት ይሄ መሆን አልነበረበትም፣ ይሄ መሆን አለበት በማለት ወደፊት በሚደረጉ ውይይቶችና ውሳኔዎች እንጂ ለዛ ውሳኔ አንገዛም በማለት አይመስለኝም። እና የህገ መንግስቱ አንቀጽ ዘጠኝ ህገ መንግስቱ የበላይ ነው ግለሰቦች፣ የፖለቲካ ድርጅቶች፣ መንግስታት፣ ማህበራት በተለያየ ደረጃ ያሉ በሀገሪቱ የሚንቀሳቀሱ ግለሰቦችም ሆኑ ህጋዊ ሰውነት ያላቸው ማንኛውም ድርጅቶች የህገ መንግስቱን ማክበር ለህገ መንግስቱ ተገዥ መሆን አለባቸው ሲል ህገ መንግስቱ ለሚያቋቁማቸውም አካላት ነው። ከነዚህ መካከል የፌዴሬሽን ምክር ቤት አንዱ ነው። ፌዴሬሽን ምክር ቤቱ ስልጣ ውሳኔ ካሳለፈ በኋላ በፌዴራል ደረጃ ይሆን በክልል ደረጃ ተቀባይነት ሊኖረው ይገባል የሚል ሀሳብ ነው ያለኝ። አሁን እንደተነሳው የፌዴሬሽን ምክር ቤቱ በተርጓሚነት ቀርበዋል። እስካሁንም ባለው ህገ መንግስት ይሄውን ሰፍሮ ስላለ ከዚህ ክስተት ምን ተምረናል? ፌዴሬሽን ምክር ቤቱ ራሱ የመንግስት አካል ስለሆነ መንግስት ይበተን ብሎ በራሱ ላይ እንደማይወስን ቀደም ብሎም ይታወቃል። ወደፊት ህገ መንግስት ተርጓሚ ግል፣ ነጻና ገለልተኛ የሆነ አካል ልክ በምዕራባ ዓለም አውስትራሊያ ሆነ ሌላው ሀገራት ባሉት መልክ እንዲቆም ለማድረግ ምን መደረግ አለበት ይላሉ። ይላሉ። የህገ መንግስት መሻሻል በሚቀጥለው ቀርብ ይገባል የሚል እሳቤ አለዎት? ትክክል ነው። እዛ ከቀድመ ከጠቀስከው አንድ ጽሁፍ ላይ በመጨረሻ ከሰጠሁት አስተያየት አንዱ ይሄ ነው፣ የፌዴሬሽን ምክር ቤት የህግ ተርጓሚ መሆን የለበትም የሚለው ከመጀመሪያ ጀምሮ በተለያዩ የህገ መንግስት ምሁራን፣ የህገ መንግስት ሊቃውንቶች ይሄ ትክክል እንዳልሆነ በተደጋጋሚ ተገልጿል። ይህም የተባለበት ምክንያት አሁን እንደጠቀስከው፣ ትርጉም በሚሰጥበት ሰዓት የመንግስት አካል እንደመሆኑ በመንግስት ጉዳይ ላይ ነጻ ሊሆን አይችልም የሚል ነው እና አሁን ይሄ በጣም ኮንክሪት የሆነ ማስረጃ ነው የሚሆነው። አሁን የተጠየቀው ፌዴሬሽን ምክር ቤት ይቀጥል ወይስ ይፍረስ ተብሎ ነው ራሱ ፌዴሬሽን ምክር ቤት ጥያቄው የቀረበለት እና በዚህ ሁኔታ አስቸጋሪ ነው። ምንም አይነት ዋይዝ የሆነ ሰው ቢሰበሰብበትም ተቋሙ ራሱ ተቋሙ ለራሱ ነፃ ሊሆን አይችልም፣ ከራሱ ፍላጎት ነፃ መሆን ይቸገራል እና ከዚህ አንጻር በመርህ ደረጃ ራሱን የቻለ በፍርድ ቤቱ ሊሆን ይችላል፣ እንደ አሜሪካ ወይም ደግሞ በአውሮፓ እንደተለመደው የህገ መንግስት ተርጓሚ ፍርድ ቤት ሊሆን ይችላል፣ ግን የተለየ ተቋም መሆን ያለበት በጣም አሳማኝ እና ተጨባጭ የሆነ ማስረጃ ሊሆን ይችላል ብዬ ነው። ማም ነው ይሄ ጉዳይ ማለት ነው። ይሁን እና ዋናው የፍርድ ቤት ወደ ፍርድ ቤት መሄዱ ወይ ደግሞ የህገ መንግስት ፍርድ ቤት መሆኑ ራሱን ችሎ ነፃ ያደርገዋል ማለት አይደለም። እንደምናውቀው ባለፈው ጊዜ በርካታ ሰዎች ፍርድ ቤት ጉዳያቸው እየቀረበ ወንጀል እየተከሰሱ ሽብርተኛ ናቸው እየተባሉ፣ የፖለቲካ ድርጅት አባላት ጋዜጠኞች በፍርድ ቤት ነው ሲፈረድባቸው የነበረው። ያ ሁሉ ምን ለማለት ነው እንደ ተቋም ነፃ ነው እንላለን እንጂ እዛ ውስጥ ያሉት ሰዎች ግን ይህንን ነጻነት የሚጠቀሙበት ካልሆነ ወደ ፍርድ ቤት ቢሄድም ወደ ህገ መንግስት ተርጓሚ ፍርድ ቤት ቢሄድም አሁንም ችግር ሊኖር ይችላል። ይሁንና እንደ ተቋም ግን እንደ ተቋም ግን ነፃ ተቋም ይዞታል ተብሎ ሊነገር ይችላል። እና ያ ጥሩ ሀሳብ ነው ያነሳ። በዛ መልክ ሊኬድበት የሚገባ ይመስለኛል። ዶክተር ወንደሰን ደምሴ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህር፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እኔም አቶ ካሳን ቤስትልኝ